ሰርቪሱ ሁሌ እንደሚሆነው እናንተ አንድ ቦታ ስንሆን የሚጠየቅ ተመሳሳይ ጥያቄ አለ። ባለ ፕሮግራሙ ሲመጣ ባለቤት ሲገኝ እንደሚባለው ምን እጅ ከምን ዛሬ ፕሮግራሜ ዛሬ መስቀል በዓል ላይ ሲሆን ድሮ አዲስ አበባ የነበሩ የጉራጌ ማህበረሰብ አባላት ወዳጆቼ ወደ እያገራቸው የመግባታቸው ነገር ነው። ይሄን ነገር ምንድን ነው ጉራጌና መስቀል ምን ያገናኘዋል? በሚል ኢትዮጵያን በአሜሪካ ስል ጉራጌ ማህበረሰብ በአሜሪካ የሚለው መጣብኝና ዛሬ ሁለት እንግዶች ጋበዝኩ። ወይዘሮ ከበቦች ተስፋዬ ከሜሪላንድ፣ አቶ ሰጠኝ ጂማ ከሂውስተን ቴክሳስ። አሎላ እንዳትቀና፣ በጉራግኛ ነው እንኳን አደረሳችሁ ብዬ ጀመረው። እሺ እንግዶቼ እንኳም አሰላነህ አቶ ሰጠኝና ወይዘሮ ከበቦች እንኳን ቁና እያሰላነ። እሺ እንኳን አሰላነ። ዛሬ መስቀል ነው። የመስቀል በዓል ደግሞ ከጉራጌ ህብረተሰብ ጋር በጣም ግንኙነት አለው። ለመስቀል በዓል እንደማስታውሰው ከአዲስ አበባ በተለያየ ስራ ላይ ያሉ የጉራጌ ቤተሰብ አባላት ወደ አገር ይገባሉ። እዚህ አሜሪካ ያሉ ኢትዮጵያውያን ደግሞ እንዴት እንደሚያከብሩት ለማወቅ ነው እና አቶ ሰጠኝ ስቴ ከአርሶ ልጀምር። ከሂውስተን ቴክሳስ እንዴት ነው የዘንድሮ መስቀል? እንዴት እያከበሩ ነው? አሁን ዘንድሮ መስቀል ያከበር ነው ከፋሚል ከፋሚሊዎቻችን ጋር ከቤተሰብ ጋር ስተን ውስጥ አንድ ላይ ሆነን አክስታችን ቤት ነው አረብ ላይ ያከበርነው። ለየት ያለ ነው አከባበሩ። ምን እንደምታደርጉት ልክ እንደ ኢትዮጵያ ሁሉ ነገር፣ ጎመን ለየብቻችን፣ በጣባ ለእያንዳንዳችን ቢያንስ ወደ ሀያ ሊጠጋ ነበረ። ለእያንዳንዳችን አንዳንድ ጣባ ተሰርቶ ከዛ በኋላ ደግሞ ክትፎ በተለያየ ጣባ ወይዘሮ ከበቡሽም እንደዚህ ነው ያከበሩት እያከበሩ ያሉት አዎ እኔ በየዓመቱ እዚህ ዋሽንግተን ዲሲ አካባቢ ያሉ ከሌላም ከፔንሲልቬኒያም የሚመጡ ወዳጆች አሉን አንድ ላይ ከሰማኒያ እስከ መቶ እንሆናለን ድንኳን ተክለን አባዎች በብዛት ሰብስብ ያለው አንቀፎ አለኝ። ማንኪያ አንቀፎ ምንድን ነው አንቀፎ? ማንኪያ ነው የቀንድ ከቀንድ የሚሰራ በጉራጌ ሀገር ክትፎና አይቡ የሚበላበት ማለት ነው። በዓመት አንዴ ነው የሚወጡት። እሱን አንድ ላይ አድርጌ ጠረጴዛ ላይ የአገር ባህል አንጥፌ፣ የጠረጴዛ ልብሱ ጅባ ይባላል። ፈጤ ሊናገረው ይችላል። በጂባውን ጠረጴዛ ላይ አንጥፈን እሱ ላይ ጣባዎቹን ከነ አንቀፎ ከነ ማንኪያዎቹ ተደርገው በአገር ቤት ያለውን አይነት አከባበር ለመድገም ወይም እሱን ለማስመሰል ብዙ ጥረት አደርጋለሁ። ልብሴም እንደ ጉራጌ አገር እንደሚለበሰው ሻሽ አስሬ ቀሚሱንም የሻማ ቀሚስ ረጅም ሹራብ እንደዚህ አድርጌ ጫማዬንም ኮንጎ ጫማ ፈልጌ እንደሱ አድርጌ ነው የማከብረው። እኔ ለማስመሰል ብዙ እጥራለሁ። የላኩልኝ ፎቶግራፍም ይመሰክራል። ለምንድን ነው ኮንጎ ጫማ የሚሆነው? ሌላ ጫማ አይሆንም? ይሆናል እንግዲህ በዛን ጊዜ ይሄ የጥንቶቹ የጉራጌ ብሔረሰብ ያው ካለው ከኢኮኖሚም ይሁን ከምንም፣ ብቻ ያው እንደዚህ አይነት ነገሮችን ይለብሱ ነበረ። አሁን በእርግጥ ብዙ ተለውጧል፣ አይደለም ተለውጧል። እኔ እንደ አያቶቼ ለማድረግ ነው ምፈልገው። ጥሩ ነው። አቶ ሰጠኝ እንዴት ነው ያከበሩት? እስቲ እንደው ወይዘሮ ከበቦች እንዳሉት ቤት ውስጥ ምንም እንደተደረገ ዛሬ ረቡዕ ቀን በመዋሉ መስቀል፣ ምናልባት ግማሹ ባለፈው ቅዳሜና እሑድ ያከበራለ፣ ግማሹ በዋዜማ ትላንት ያከበራለ፣ ወይም ነገ ሐሙስ የሚያከብራለ። እስቲ እንዴት ነው አቶ ሰጠኝ ያከበሩት ወይም እያከበሩ ያሉት? እኛ ያከበር ነው ቅዳሜ። እንዴት ነው ምን ያረጋችሁ? እስቲ ወይዘሮ ክቦች እንደገለጡት አይነት ስነስርዓት አለው እኛም እንደዛው ጣባዎች፣ ወርደው ትላልቅ መሶቦች አለ እናቶች ሁሉም ሰው ያገር ባህል ለብሶ ነው እያከበር ነው መስቀል። ምንድን ነው ከጉራጌዎች ጋራ የተገናኘበት ምክንያት፣ አገር ቤት የመሄዱ ነገር ከአዲስ አበባ ነው የማወራው። ወደ አገር ቤት ይሄዳሉ። ሌላ ቦታ ያሉ በሙሉ ቤተሰብ ጋር ይሰባ ቤተሰብ ለመሰባሰብ ነው ወደ አገር ቤት መመለሱ። ምንድን ነው ወይዘሮ ከበቡሽ ያስታውሳሉ? ከዛ ተው ሰጠኝ ይቀጥል። እንደምታውቀው የጉራጌ ህብረተሰብ በየቦታው ጠንካራ ሰራተኛ ነው የአገሩ ተበትኖ ያው በስራ ቆይና ልክ መስቀል ሲመጣ አገር ቤት ላሉ ወላጆቹ ስጦታ ይዞ ጋዝ፣ ቡና፣ ጨው የመሳሰሉ ነገሮችን ይዞ ወደ ሀገር ቤት ይገባል እና ወላጆች ብዙ ጊዜ ልጆቻቸውን ይጠብቃሉ ይመጣሉ ብለው ልክ እዚህ ሀገር ታንክስ ጊቪንግ ላመት ለአመት በዓል ሁሶ ተጠቆ ወደ የቤተሰቡ እንደሚሄደው ይሄ አዎ እንደሚያደርገው ይሄ ከጥንት ጀምሮ በጉራጌ ባህል በቃ እየተለመደ ነው። ወደ ሀገሩ የማይገባ ልጅ እንደ ሞተ ይቆጠራል ይላል እና አቶ ሰጤን በዚህ ሰፊ እውቀትም ስላለው በውስጡም ስለኖረ እሱ ከኔ የበለጠ ሊያብራራ ይችላል። ብቻ የተሰጠኝ ስ እንዴት ነው መስቀል ሲመጣ አገር ቤት መሄድ የሚገዛ ስጦታ ለቤተሰብ ምንድን ነው ስ በዛ በኩል ቀጥሉ። አዎ በየአመቱ መስቀል መስቀል በመጀመሪያ ደረጃ የክርስትና ሃይማኖት ተከታዮች፣ በዛ ላይ ደግሞ በዛ አካባቢ የሚያው መስቀል ከአስራ አራት ጀምረን ነው ሴሪሞኒውን የምናዘጋጀው። መስቀሉ እንትኑን ፍለጋ ከተጀመረበት ጊዜ ጀምሮ ይመስላል እንቀድማለን። ከአሁን ከአስራ ሰባት የምንቀድመው በዛ ነው። ማንም አይቀርም። መስቀል የፈለገ ሊስትሮ የሚጠርግ ልጅ ከሆነ ሊስትሮውን ጠርጎ ለመስቀል ጋር ክብሪት፣ ቡና በቃ ልብስ ማልበስ አይችልም ልበል፣ ይሄ ልጅ ማለት ነው። ለቤተሰቦቹ ልብስ ምን ማድረግ አይችልም ቢባል፣ እነዚህ ነገሮች ይዞ መገኘት አለበት። ቢያንስ ግን ማለት ነው፣ ቢያንስ ማለት ነው ከአነስተኛ ኑሮ ስጀምርልክ ነው። ያ ደግሞ መስቀል ይዞት የገባው ነገር የእሱ እናት ክብሪቱንም ጋዙንም ቡናውንም ብቻቸው አይደለም የእሱ ቤተሰብ የሚጠቀመው። ልጅ ከተማ ውስጥ ለሌላቸው ሰዎች የተዳረሰውን አህል ይዳረሳል። ያ ልጅ ቤተሰብ ጋር ብቻ ሳይሆን ጎረቤት ሁሉ ነው ማለት ነው የሚመርቅ በዛ ስጦታው። ከቻለ ደግሞ ከፍ ያለ ኑሮ ካለው ልብስም ይዞ ይገባል። ከዛም አልፎ ለጎረቤት አንዳንድ ነጠላ ወይ ደግሞ ሻሽ አንዳንድ ሻሽ ልክ እንደ አቅም ማለት ነው። ይሄ ባደርግ ብሎ የሚ አቅሙን የፈቀደውን ያህል ያደርጋል። በተለይ በተለይ ደግሞ እዚ ጋር አቅመ ደካማ ሰዎችን በጣም በጣም ትኩረት የሚሰጥበት ወቅት ነው። ሀገር ቤት ሆነው ይረዳሉ ማለት ነው፣ ይረዳሉ። ከሁሉም ነገር የተሻለ ከፍ ተደርጎ የሚሰጣቸው ለእነሱ ነው። ይመረቃሉ፣ ቤተሰቦች ይመረቃሉ። ትልቅ ውኛ እንትናችን ምረቃል ለመመረቅ ደግሞ የሚያደርገው ጥረት ቤተሰብ እኔ ብረሳ ቤተሰቦቼ እገሌ እገሌ እገሌ ብለው እነሱ ናቸው ትናበቃቸው። እኔ እንኳ ብር ብረሳ ማለት እስቲ፣ ምርቃቱንም ትንሽ ይንገሩ፣ ምን ምን እየተባለ እንደሚመረቅ። በጣም ደስ ይላል። እኔ ብዙ ቦታ ጉራጌ ወዳጆች አሉኝ ሲመራረቁ አይቻለሁ። እና መጨረሻ ላይ ኬር አለው ምርቃት ሲመረቅ አንድ ልጅ እዝጌ ያብከ በሰላም በኬር ውጣም፣ በኬር ግባ። ከዛ ይቀጥልና ያው ምርቃቱ ሲያልክ ኬር አለ በየመሀሉ አሜን እንደ ማለት ነው። ኖ ኬር ማለት መዝጊያው ነው። ኦ መርቀ መርቀ ስጨርስ ሶስት ጊዜ ኬር ይሁን ትላለ። ኬር ለምድር ይሁን፣ ኬር ለሰማይ ይሁን፣ ኬር ለሀገርኛ ይሁን። ያ ማለት ልክ እንዴት ነው እኔ እንደ አንድ አቡነ ዘበሰማያት ነው። አሁን ሰው ሁሉ ኬር ኬር ይላል እየተቀበለ እና ነው። አሜን ማለት የሆነ እያልኩ ነበር፣ አሚን ማለት ነው። ኬር ለምድሬ፣ ኬር ለሰማይ ይሁን፣ አሚን። ኬር ልዝጌሬ ይሁን፣ አሚን። ኬር ለምድሬ ይሁን፣ አሚን። ኬር ላገርኛ ይሁን፣ አሚን። ወይዘሮ ከበቡሽ ይመርቁን እርስም። ሌላው ደግሞ ይሄ ኬር በምድሬ ይውረድ፣ ኬር በምድር ይውጣ፣ በሰማይ ይውጣ ይላሉ አባቶች አጥንብሮ ሲመርቁ ይሄ ምርቃት ወደ ሰማይ ይውጣ ይሄ ምርቃት ወደ ምድር ይውረድ ይሄ ምርቃት በቤትህ ይግባ ልጆችህ ይባረኩ ቤተሰብ አገር ይልማ ዝናብ ይውረድ በቃ በጠቅላላ ብቻ ምርቃቱ ተበልቶ ተጠጥቶ ማሳረጊያ ሁልጊዜ ምርቃት ምርቃት የጉራጌ ቤተሰብ በጣም ይወዳል በቃ ሶስት ሰው ይመርቃል ሶስተኛው ሰው አልብስ ይባላል። ማለት በቃ እሰረው ይሄን ምርቃት በቃ አጥብቀው እንደ ማለት ነው። ጥሩ ነው፣ መጠቅለያ ማለት ነው። አዎ፣ በጣም ጥሩ ነው። ሌላው ደግሞ በጣም እኔ የጉራጌን ባህል በጣም አሪኪ የምወደውና ዚም በቃ ያንን ለመስራት የምፈልገው መስቀል ሲደርስ በአካባቢው የተጣላ ሰው ካለ መጀመሪያ መታረቅ አለ፣ በዓሉን ከማክበሩ በፊት። እሺ፣ ደመራ ያው ትላንት ነበረ እዚህ እንግዲህ በየአብያተ ክርስቲያናቱ ተደምረዋል። የተሰበሰበ እንጨት ነዶ፣ ያው እሱ ብዙ ትርጉም አለው። እና እስቲ ስለ ደመራው ነገር ነ ተሰጠኝ። ደመራኛ ምጅር እንለዋለን። ምጅር ማለት ደመራ ማለት ነው። እና ያን ደመራ የሚቃጠለው በጣም ብዙ ሰው ሆነ ነው። የአካባቢ ሰዎች በግሩፕ በግሩፕ እንደ የጉርብትና የሚቀራረቡ ጎረቤቶች አንድ ላይ የሚቀራረቡ ጎረቤቶች አለ። የሚቀራረቡ ስል በዝምድና ወይም በጓደኝነት አለ። የቤታቸው አቀማመጥ ጎረቤታሞች ጎረቤታሞች ማለት ነው። የሚቀራረቡ እነዛ እነህ ሰዎች አንድ ላይ ስለሚያቃጥሉት ያንን ደመራ ደመራው ሶስት ቀን ሲቀረው እኔ ከአንድ ጎረቤቴ ተኮራርፌ ከሆነ እኔ ሊቀር ነው ወይም እሱ ሊቀር ነው ከኔ ጋር ደመራ ይዞ ማሳረጋይ ስለዚህ ሽማግሌዎች ሄደው እምቢ ብል እንኳን እኛም አናቃጥለውም እንደዚህ ይቀራል ታረቅ ይባላል ይታረቃል ማለት ነው ቅርታ አድርጎ ከዛ በኋላ የደመራ ቀን ደምንትን ችቦን ይዞ ይመጣል ከየቤቱ ነው ለኩሶ የሚመጣው እስከ ደመራ ቦታው እስከ ደመራ ቦታ እዛ ስልደርሶስ እዛ ሲደርስ ሁሉም ይጠባበቃል የቀደማ አይለኩሰው ሁሉም ይደርስ ይደርስ ይደርስና ሁሉም መጥተዋላ ሁሉም ደርሶ በሉ ያመት ያመት ያድርሰን የሚለው ብቻ አጭርን ተደርጎ ይለኮስና ከዛ በኋላ ያን እየተቃጠለ ትልቅ ነገር ነው የሚሰራው። ምክንያቱም ልጆቹ ደግሞ የኛን ቶሎ ይወድቃል የኛ ቶሎ ይወድቃል ስለሚባባሉ የአካባቢ ልጆች ብዙ እንትን ነው ጭራሮ ነው ለምለቅመው የሚያከማቹ ለሁለቱ የእኛ ማለት የኛ ይቆያል የእኛ ቶሎ ይወድቃል የሚለው ነገር ስላልገባኝ ማለት የፈለገው እኔ እንደገባኝ የአገር ቤት ቤቶች የተለያየ የተለያየ አንዱ በሁለት ሜትር ይርቃል፣ አንዱ በስትር ይርቃል። እና ደመራ ሲጀመር የኛ ሰፈር አንድ ትልቅ ደመራ ይሰራል፣ ወዲያኛው ሰፈር ደግሞ ሌላ ደመራ ይሰራል። ስለዚህ እነዚያ ልጆች ነገ ሲገናኙ የእናንተ ቤት ደመራ ቶሎ ወደቀ፣ ትንሽ የደመራችሁ ይባባላሉ። እንግዶችን አመሰግናለሁ። በጉራጌ ማህበረሰብ አሉላ መስቀል ትልቅ በዓል ነው። ለምሳሌ የተጣሉ ካሉ በግድ እንዲታረቁ በሽማግሌዎች እያዛሉ። አንዲት ሴት ባሏ ሞቶ ከሆነ የበዓሉ ቀን የመስቀልን በግድ ስጋ ገዝተው ሄደው ያበሏታልና እንዲህ አይነት በዓል አለ። የሰላም በዓል ነው። ጥሩ በሁሉ ሀገር በኢትዮጵያ መለመድ ያለበት ይመስላል ነው